የጣናን ሐይቅ የወረረውን የእንቦጭ አረም ለማጥፋት የምርመራ ፈጠራቸው እና ውጤቶቹን ይዘው የቀረቡ ምሁራን እና ግለሰቦች የስራቸው ውጤት እንዳልተተገበረ ያማርራሉ። በሚሊዮኖች ብሮች ወጥቶባቸው የተገዙ የእንቦጭ ማስወገጃ መሳሪያዎችም ያለ ስራ መቆማቸው ተገልጿል። ቅሬታ የቀረበበት የክልሉ የአካባቢ የዱርና የደህንነት እንስሳት ጥበቃ ልማት ባለስልጣን መልስ ለማግኘት እስካሁን አል መልስ ለመስጠት እስካሁን ፈቃደኛ አልሆነም። በቅርቡ የጣናን ጉዳይ እንዲከታተል የተቋቋመው የጣና ሐይቅና ሌሎች ውሃማ አካባቢዎች ጥበቃና ልማት ኤጀንሲ በበኩሉ እንቦጭ አረምን በአጭር ጊዜ ውስጥ በተቀናጀና ቅደም ተከተላዊ በሆነ መንገድ ከጣና ሐይቅ ላይ አስወግዳለሁ እያለ ነው። አስቴር ምስጋናው ናት ዘገባውን የላከችው። እንቦጭ የተባለው መጤ አረም በጣና ሐይቅ ላይ ከተከሰተ ከስምንት ዓመታት በላይ አስቆጥሯል። አረሙ ሐይቁን ወደ ምድረ በዳነት የሚቀይር ከመሆኑ ባለፈ በሐይቁ ዙሪያ ላሉ አርሶ አደሮች የሕልውና ስጋት እንደሆነባቸው አርሶ አደሮቹ ይናገራሉ። መንግስት ያው ይባላሉ። ችግሩ የሚያደርሰው አንደኛ ለምንጠጣው ከልክሎና ለኝ ለከብቶችም ከልክሏቸዋል። ልብስ ለማጽዳትም ከልክሏል። ለአሳ ለማስገርም የው የምታዩት ነው። ሸፍኗል። በዜት ይገባል፣ በዜት ይወጣል። መስኖም ከልክሏል። ዶክተር አያሌው ወንዴ ለረዥም ዓመታት በዘርፉ ምርምር ያደረጉ ምሁር ናቸው። እርሳቸው እንደሚሉት ታዲያ አረሙን ለማጥፋት በተደረገ ዘመቻ ከሀምሳ ሚሊዮን ብር በላይ መሰብሰብ ተችሏል። የተለያዩ ማሽኖችም ከውጭ ሀገር በስጦታና በግዢ ማሽኖቹ በራሳቸው አንደኛ ስነ ምህዳሩን ወይም ስርአተ ምህዳሩን ጠብቀው አይደለም የተገዙት እናንዳንዶቹ በጣም አንድ ማረም መንቀላይ ጣና ዳርቸው ቋም ስለሆነ ልክ ማሽኖቹ ገና ሲገቡ በጭቃ ውስጥ ይገባል። አንድ ጊዜ ይሰበራል። ሶስት ወር ከቻይና ስፔር ፓርት ለማምጣት ይጠበቃል። ሶስት ወር ደሞዝ ይከፈላል። ሶስት ወር ማሽን ይቆማል። በሶስት ወሩ ሲነሳ ሌላውም መሳሪያ ተሰብሮ ይገኛል። የአረሙ የስርጭት ፍጥነትና የጥፋት ደረጃ ከባድ እየሆነ ሲመጣ ሌሎች አማራጮችን መውሰድ ግድ ሆነ። በዚህም የባህር ዳር ዩኒቨርሲቲ በሀገር ውስጥ ያሉ ምሁራንን በመጋበዝ ተጨባጭ ውጤት ያለው የመፍትሄ ሀሳብ እንዲያቀርቡ እድሉን አመቻችቶ ነበር። ይህንን ተከትሎ የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ከባህር ዳር ዩኒቨርሲቲ ጋር በመተባበር ከ19 ሚሊየን ብር በላይ በሆነ ወጪ በሀገር ውስጥ የተሰራ የአረም ማጨጃ ማሽን ተሰርቶ ባለፈው አመት አስመርቆ ነበር ይሁን እንጂ እስካሁን ስራ አልጀመረም ይላሉ የሙላት ኢንዱስትሪያል ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ አቶ ሙላት ባሳዝነው። የጣናን ስነ ምህዳር በተደጋጋሚ ባህሩ ላይ በመሄድ በማጥናት ውጤታማ ሊያደርገን ይችላል ብለን ያሰብናቸውን ማሽኖች አምርተን ወደ ስራ እንዲገቡ አድርገናል። ከውጭ የመጡ ማሽኖች ማረሚያ ብቻ ነው። የኛ ደግሞ ማረሚያ፣ ማጓጓዣ እና ከባህሩ ወይም ከእርጥበታማ ቦታው ደረቃማ ቦታ ላይ አውጦ በመኪና ወይም በሰው ኃይል እንዲወገድ የሚያደርግ ሶስት አይነት ቴክኖሎጂ ነው የሰራ ነው። ከውጭ የሚመጡ ማሽኖች በተመሳሳይ ሁኔታ ስፔር ፓርታቸውንም ውጭ ሀገር ነው ሊመጣ የሚችለው። እኛ ደግሞ እዚህ ስላመረትናቸው ማሽኑ ስፔር ፓርቱንም እዚህ የማምረት አቅሙ ስላለን ቢበላሽ እንኳን ወዲያውኑ የመጠገንና ወደ ስራ የማስገባት ነገር አለ እና ማሽኖች ግን በአሁኑ ሰዓት እየሰሩ አይደሉም ለምንድን ነው የቆሙ? ያው ከርክክብ ጋር በተያያዘ በባህር ዳር ዩኒቨርሲቲና በአካባቢ ጥበቃ የተወሰነ ችግር እንዳለ ነው ማስበው። ምን ያህል ጊዜ ሆነው ከቆመ? የዛሬ ዓመት ጥቅምት ሀያ አምስት ነው እንግዲህ ያስመረቅ ነው። ከዛ ጊዜ ጀምሮ ዝም ብሎ ቆመ ሆነ ያለው። በሀገር ውስጥ የተመረተውን ይህንን ማሽን ከመጀመሪያው ጀምሮ ሙያዊ እገዛ ሲያደርጉ የነበሩ በባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት መምህርና የፕሮጀክቱ አስተባባሪ ረዳት ፕሮፌሰር ኢዮናስ ምትኩ በበኩላቸው የሚከተለውን አስተያየት አንጸባርቀዋል። ይሄ ፕሮጀክት የሙላት ኢንዱስትሪያል ብቻ ኃላፊነት ሳይሆን እኛም በግንባታው ሂደትም በጋራ አብረን የነበርንበት ስለሆነ በማሽኖቹ ላይ በሂደትም ውጤታማ እንደሚሆኑ የታወቀ ነው። በተግባር ፍተሻም ላይ ደግሞ አብረን አይተናቸው ፈተሻ ናቸው ነው ወደ ስራ የገቡት። ስለዚህ ማሽኖቹ ከተቀበርናቸው ጊዜ ጀምሮ የሚሰሩ ናቸው። እንግዲህ አካባቢ ጥበቃ ያልተረከበበት ምክንያት ከነሱ ሳይድ ቢመልሱት ይሻላል። በምረቃው ወቅት አክ የነሱ የቢሮ ሃላፊዎችም የክልሉ መንግስትም ተገኝተው አይተውታል። ሌላው እንቦጭን ለማጥፋት አማራጩ ጤንዚዛ ነው በማለት ከአፍሪካ ሀገራት ተሞክሮ ቀስመው ከሶስት አመታት በፊት ጥናት ያቀረቡት ደግሞ የባህር ዳር ዩኒቨርሲቲ መምህር ዶክተር ጌታቸው በነበሩ ናቸው። ጤንዚዛዎቹ በባህር ዳር ዩኒቨርሲቲ ድጋፍ በመራባት ላይ ቢገኙም የሚመለከተው አካል ግን ለተፈለገው ዓላማ ሊያውላቸው እንዳልቻለ ይናገራሉ። ጤንዞች የብዙ ሀገር ተሞክረው ነው ያለው ቦጭ እና እሱም ብቻ ነው የሚመገቡት። በትክክል ወደ ስራ ለመግባት የዛሬ ስምንት ወር አካባቢ ላይ ወደ ስራ እንገባለን ብለን ነበር። ጣና አካባቢ ላይ ወደ አራት ሳይቶችን አይደንቲፋይ አድርገን አካባቢ ጥበቃ የሰጠ ነው። ባለፈው የካቲት ላይ ትክክል ወደ ስራ እንገባለን ነበር እስካሁን ድረስ በጨረታ በሌላም በሌላም ተብሎ ትሩ እየተጓተተን ያለው አፍሪካ አፍሪቃ ሀገር ውስጥም አውሮፓም አሜሪካም የሚጠቀሙበት ያለ ነው። ስለዚህ ምንም ጥያቄ የለውም። እነዚህ ኢንሴክቶች ይህንን እንቦጭ ነው የሚመገቡት። አፍሪካ ሀገሮች ላይ ኢፌክቲቭ ናቸው። ስለዚህ ምንም የጎንዮሽ ጉዳት የማያደርሱ ሌላው እድሉን የሚሰጠኝ አካል አጣሁ እንጂ አረሙን በባህላዊ ዘዴ ላጠፋው ይችላለሁ የሚሉት ደግሞ መርጌታ ጌታ በላይ አዳሙ ናቸው። ይህንን ዛርም ያው ለማጥፋት ምርምር ሰር ይቻለሁ ና ያገኘሁት ለውጥ የኔ በ24 ሰዓት ማድረግ የሚችል ነው መድኃኒቱ እና ይህ መድኃኒት አንደኛ በብዛ ህይወቱ ላይ ጉዳት ማምጣት የማይችል ላሳዎችን የተለያዩ እዛ ውስጥ ላሉ እንትኖች ምግብ ለምግብነት ይጠቀሙታል እንቦጩን ግን ለይቶ ይጎደዋል ያደርቀዋል በ24 ሰዓት በባህላዊ መንገድ ነው የሰራሁት እና ይህንንም ማለት ነው አካባቢ ደንዱ ሳ ጥበቀባተተነ ዶክተር በላይ ነው የሚባሉት ማለት ነው አቅርብ የነበረ ነገር ግን ያው ከሞላ ጎደል ለመቀበል ዝግጁ አልሆኑም እነዚህን ግለሰቦችና ተቋማት ለአብነት አነሳን እንጂ አረሙን ለማጥፋት ብዙ ምሁራን መፍትሔ ያሉትን ይዘው እንደቀረቡ አጫውተውናል። ፍላጎታቸው ደግሞ ለሐይቁ ሁሉና አስጊ የሆነውን እንቦጭ ማጥፋት እንደሆነ ነው የሚገልጹት። ከተለያዩ አቅጣጫዎች የተሰነዘሩትን ቅሬታዎች በመያዝ ወደ ክልሉ አካባቢ የደንና የዱር እንስሳት ጥበቃና ልማት ባለስልጣን ምላሽ ለማግኘት ቢሄድም ያደረግኩት ጥረት አልተሳካም። ግን በቅርቡ የክልሉ መንግስት የጣናን ጉዳይ በቅርብ ሆኖ የሚከታተል ተጠሪነቱ ለክልሉ መንግስት የሆነ የጣና ሐይቅና ሌሎች ውሃማ አካላት ጥበቃና ልማት ኤጀንሲ አቋቁሟል። ኤጀንሲውን በበላይነት እንዲመሩት የተሾሙት ደግሞ ለረዥም ጊዜ በዘርፉ ምርምር ያደረጉት ዶክተር አያሌው ወንዴ ናቸው። በአጭር ጊዜ ውስጥ እምቦጭ ከጣና ይወገዳል ብለዋል። የተቀናጀ አሰራር ሆኖ ነገር ግን ቅደም ተከተላለሁ። መጀመሪያ እናስወግዳለን ያለን ብያቸዋል። የምናስወግደው በስነ ህይወታዊ ዘዴ አይደለም፣ አልደረሰልንም። በኬሚካል ዘዴ አይደለም፣ ፍርሃት አለ። ስለዚህ አሁን በእጃችን ያለው ማን ነው? የሰው ኃይልና ማሽን ነው። ሰውና ማሽን የማስወገድ ስራ እንሰራለን። ይሄ የመጀመሪያ ስራችን ነው። እስከ ሰኔ 30 ድረስ ወጣቱን አደራጅተን እናስለቀማለን፣ እናቃጥላለን። ሙሉ በሙሉ አረሙን በአይን የሚታይ እንዳይኖር ማጠናቀቅ እስከ ምንድን ነው የምንሰራው? ከህዳር አንድ ጀምሮ እስከ ሰኔ 30 በዚህ አመት የእምቦጭ አረም በሐይቁ ላይ መጨመሩንና አዳዲስ አካባቢዎችንም መቆጣጠሩን ነው፣ ዶክተር አያሌው አክለው የገለጹት። ከ2004 ጀምሮ በየጊዜው እየተስፋፋ እየተስፋፋ ወደ 27 ቀበሌ ደርሷል። ወደ 190 ኪሎ ሜትር የሀይቁ ዳርቻ በእምቦጭ አረም የተያዘ ነው ማለት ነው። አረሙ እየጨመረ አዲስ ወረዳ ይዟል እኮ ዘንድሮ። ጣቁስ ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።